የኡጋዴን ብሔራዊ ነጻነት ግንባር ኦብነግ ክልላዊ ሳይሆን አገር አቀፍ ፓርቲ በመሆን በዲሞክራሲያዊ መንገድ ለመንቀሳቀስና ለኢትዮጵያውያን ሁሉ ህይወት መሻሻል የበኩሉን አስተዋጽኦ ለማድረግ እንደሚሰራ አስታወቀ። ኦብነግ ለስድስት ቀናት ባካሄደው አራተኛ መደበኛ ጉባኤው መክፈቻ ላይ የኦነግ የኢዜማና የአብን አመራር አባላትም መገኘታቸው ታውቋል። የግንባሩን የህዝብ ግንኙነት ኃላፊ አቶ አብዱላሂ ሀሰንን ያነጋገረው ሪፖርተራችን አዲስ ቸኮል ተከታዩን ዘገባ አጠናቅሯል ባለፈው ሳምንት ሐሙስ በሶማሌ ክልል ጎዴ ከተማ የተጀመረው የኦብነግ አራተኛ ጉባኤ አቶ አብድራማን ሼክ ማህዲን በሊቀመንበርነት በመምረጥ ዛሬ ተጠናቋል በምርጫው አቶ አህመድ ያሲን ሼክ አብዲም የፓርቲው ምክትል ሊቀመንበር ሆኖ ተመርጠዋል ለ21 ዓመት የፓርቲው ሊቀመንበር የነበሩት አድሚራል መሐመድ ኡመር ኡስማን ስልጣናቸውን ለአቶ አብድራማን አስተላልፈዋል ፓርቲው ከሌሎች ኢትዮጵያውያን ጋር በመሆን ለሁሉም ኢትዮጵያዊ ጠቃሚ እርምጃዎችን ለመውሰድ ቁርጠኛ ነው ብለዋል የህዝብ ግንኙነት ኃላፊው አቶ ሀሰን አብዱላሂ። ኦነግ ነበረ፣ የኦሮሞ ነጻነት ግንባር። ሁለተኛ ደግሞ አብን፣ አማራ ብሔራዊ ንቅናቄ። ሶስተኛ፣ ኢዜማ ኢዜማ መቶ ነበረ። ሁለቱ ሊቀመንበሮች ና የኦነግ የህዝብ ጉድ ተላፊ ነበረ የመጡት እና ዶክተር ደሳለኝ ጫኔ፣ አቶ ሸራ ረዛ ሱፋ መቶ ነበሩ እና የሶሊዳሪቲ የድጋፍ ንግግር ያደረጉት ያው አብረን ተባብረን ብዙ የምንገራቸው ብዙ ነጥቦች ስላሉ እኛ ደዚህ ሰሞ ከክልል ወደ ሀገር አቀፍ ደረጃ ፓርቲ ይሆናል እና ለሶማሊያ ህዝብ ብቻ መታገል ሳይሆን ለመላው ኢትዮጵያ ህዝብ ፍትህ፣ እኩልነት፣ ነጻነት ለማምጣት ነው የምንታገለው እና ከምንጋራቸው ነጥቦች እና ከምንቀራራቸው ነጥቦች የምንጋራቸው ነጥቦች ስለሚበዙ አብረን ተባብረን ለህዝባችን ሚበጅ ለአማራ ሞሬ፣ ለሶማሌ፣ ለኦሮሞ፣ ለመላው ኢትዮጵያ ህዝብ የሚበጁ በጣም ጠቃሚ እርምጃዎችን አብረን መውሰድ ስለምንችል የሰላም የፍትህ እጦት ለብዙ አመታት የነዚህ ህዝቦች ሰቆቃ የደረሰባቸው ስለሆነ ማንኛውም ኢትዮጵያዊ እኩልነት ነጻነት እንዲያገኝ መተባበር የራሳቸው ግዴታ ነው። ፓርቲው አርማው ላይ ብዕር እና ጠመንጃ የነበረ ሲሆን አሁን ጠመንጃውን በንስር ምስል መተካቱን ያስታወቁት አቶ ሀሰን ባለፉት ስድስት ቀናት በጎዴ ከተማ ስላካሄዷቸው ውይይቶች እና ስላሳልፏቸውን ውሳኔዎች ይህንን ብለዋል። አንደኛ ሰባት መቶ ሀምሳ አሉ ከምብር አለሙ የመጡ ከውጭ ሀገርም ሀገር ውስጥ ሌሎች ደግሞ ከተማ የመጡ እስከ ሁለት መቶ ሀምሳ አንድ ሺ ነው በአድራሻ ውስጥ አሁን ያለ አንደኛ ሪፖርት ማቅረብ። እያንዳንዱ በዓለም አቀፍ ደረጃ ሀምሳ አራት ኦፊሶች አሉ፣ ቢሮዎች፣ በአሜሪካ እና በአውሮፓ፣ በአውስትራሊያ በተለያዩ በካናዳ እና እነዚ ኃላፊዎች ስለመጡ ሪፖርት ይቀርባል። ሪፖርት ውስጥ ደግሞ ይፈተሻል። ምን ተሰራ፣ ምን ጎደለ፣ ለምን ጎደለ ተብሎ ይጠየቃል። አንደኛ ይሄ ነው። እያንዳንዱ ኮቢና ዲፓርትመንት ደግሞ ሪፖርት ያቀርባል። ከዛ ምን መሻሻል የሚገባቸው ይነጋግርበታል። በተለይም በስትራቴጂ ነው የተነጋግርበታል። አራተኛ ደግሞ ከአንቡ በፊት የነበሩ ዶክመንቶች ክለሳ ይደረጋል። ካምፖቤች የነበሩንን በተለይ ቁሰኞች ከእስር ቤት የወጡ እና መደበኛ ጦራችንም የላኩት ኩት ዱከምቡርን አለ እና እሱም ምን አይነት እንክብካቤ ማደረግ አለባቸው ምን ምን ይገሏቸዋል ምን ገጠማቸው ተብሎ ይጠይቃል። ፓርቲያቸው የሶማሌ ክልል ሕዝብ የዳር ሀገር ሕዝብ ሆኖ በሀገሪቱ ፖለቲካ ላይ ወሳኝ ሳይሆን ሌሎች የወሱንለት የነበረውን ሁኔታ ከእንግዲህ አናስቀጥልም ብለዋል አቶ ሐሰን። ሰው ሰዎች በእኛ ላይ ውሳኔ ማሳለፍ ተቀባይነት አይኖርም። ከአሁን በኋላ ጊዜ እነዚህ ተገንጣዮች ናቸው የጅድ መፍረጃ ምናምን አይኖርም። ለወደፊት እንትን ሆነን ከኢትዮጵያ ወንድሞቻችን አይቶች ጎን ተሰልፈን ብዙ የምንጋራቸው ነጥቦች ስላሉ እሶትም ጥሩ ደግነትም ሁሉንም መካፈል አለብን እና ፓርቲያችን ከክልል ደረጃ ወደ ሀገር አቀፍ ደረጃ አሸጋግረነዋል። አንደኛ በመሬት ቆራ ስፋት አንደኛ ነን። ሁለተኛ ደግሞ በህዝብ ብዛት ኢትዮጵያ ህዝቦች ብዛት ላይ ሶስተኛ ደረጃ ላይ ይዘናል። የተፈጥሮ ሀብትም ጋዝም መዛዥም ከብትም አለን እና ይህ ሁሉ ጠቃላል መሬት እርሻም አለ ከጎሬ እስከ ቀላፎ ድረስ ከኢሜ እስከ ጎዴ ድረስ ያለው ለአፍሪካ ቀንድ ይበቃል በደንብ ቢታረስ እና ሰላም ቢኖር እና ይህ ሁሉ ሀብት እያለን አሁን እንደ ማንኛውም ኢትዮጵያዊ ያለንን የኬኩ ድርሻ ለመካፈል ወይም መስዋዕትነት ለመክፈል ሰላም እንዲሰፍን፣ ዲሞክራሲ እንዲገኝ የተጀመረውን የተሳካ እንዲሆን የራሳችንን መስዋዕትነት እንከፍላለን። የሀገሪቱን ለውጥ በመጠበቅ ረገድም የሚጠበቅባቸውን ሁሉ እንደሚያደርጉ ነው የተናገሩት። የሀገራችን ሁሉና በጣም በአስቸጋሪ ጊዜ ስለሆነች መስቀለኛ መንገድ ስለሆነች ተባብረን ይህንን ሀገራችንን አድነን። ከዛ ጊዜ የሚፈታቸው አንዳንድ ጉዳዮች አሉ፣ ሌሎች ደግሞ እኛ ራሳችን የሚፈታቸው ጉዳዮች አሉ፣ በዳያሎግ በመነጋገር እርቅ በማረግ በእርቅ በመፍታት በተለያዩ በተለይም በሶማሊያ እና በአፋር በሶማሊያ እና በኦሮሞ አካባቢ ያሉት የነበሩት በቲፒኤልኤፍ ጊዜ የተፈጠሩት ችግሮች አሁን በዳያሎግ መሰረት እየፈታን ስለሆነ እነዛም ሌሎችም ኢትዮጵያውያኖች እንደዚህ አንድ ላይ መጥቶ ይህንን ሕዝብ ለሕዝብ ግንኙነት ፈጥረው የነበሮችን አንዳንድ ጥያቄ ነገሮችን ጎን ከጎን አስቀምጠን ብዙ የምንጋራቸው ነጥቦችን የምንነጋገርበት መድረክ መፍጠር አለብን ብለን የተስማማነው ነው። ኦብነግ በአሁኑ ሰዓት ሶማሌ ክልሉ 98 ቢሮዎች አለው ያሉት አቶ ሀሰን፣ ከሶማሌ ክልል ባሻገር በአዲስ አበባ፣ ኦሮሚያና አፋር እንዲሁም አማራ ክልሎችም ወደፊት ቅርንጫፍ ቢሮዎችን እንደሚከፍት ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።